ये बहाल मत रख የኢትዮጵያን ባህላዊ የሙዚቃ መሳሪያዎችን ከኤሌክትሮኒክስ ሙዚቃ ቅንብር ጋር አዋህደው መጫወት ከጀመሩ አራት ዓመታቸውን አስቆጥረዋል። ኢትዮጵያን ሪከርድስ አዝማሪ ሴንቴሲስ የሙዚቃ ቡድን አባላት የቡድኑ አባላት ሁሉም በወጣትነት እድሜ ክልል የሚገኙ ናቸው። የሙዚቃ ቡድኑ አባላት ማሲንቆ፣ ዋሽንት፣ ከበሮ እና በኮምፒውተር የተቀናበረ የኤሌክትሮኒክ ሙዚቃን አዋህደው ይጫወታሉ። የሙዚቃ ጥበብ ገና በማለት ወለዳ የጠራቻቸው እኚሁ ወጣቶች ስብስባቸው ከአዲስ አበባ የተለያዩ ቦታዎች ነው። በየግላቸውም በተለያዩ የሙዚቃ ቡድኖች ውስጥ ሲሰሩ የቆዩ የነበረ ሲሆን ለኢትዮጵያ ኤሌክትሮኒክ አዝማሪ ሴንቴሲስ የሙዚቃ ቡድን መመስረት ግን በአብዛኞቹ የሙዚቃ አድናቂዎች ዘንድ ኢትዮጵያ ሪከርድስ ወይም የኢትዮጵያ ልጅ በሚል ቅጽል ስሙ የሚታወቀው ዲጄ እና የሙዚቃ አቀናባሪው እንደገና ሙሉ ነው። ይኸው የሙዚቃ ቡድን አባል ናት። በአዲስ አበባ የተለያዩ መድረኮች ላይ በቋሚነት በባህላዊ የኢትዮጵያ ምግብ ቤቶችና ሆቴሎች ስራቸውን እያቀረቡ ይገኛሉ። ሰሞኑን ይኸው የሙዚቃ ቡድን በፈረንሳይ ፓሪስ ዙሪያ በሚካሄደው በል ብሎ የሙዚቃ ፌስቲቫል ላይ ለመጀመሪያ ጊዜ ስራቸውን ለተመልካች አቅርበዋል። በዝግጅታቸውና በተለየ የሙዚቃ ስልት አቀራረባቸው ከፍተኛ ተወዳጅነትንም አትርፈውበታል። በዛሬው የባህል ዝግጅታችንም ስለ አዝማሪ ሴንቴሲስ የሙዚቃ የሙዚቃ ቡድን አባላት እና ስለ ስራዎቻቸው የተመለከተውን ጥንቅር አሰናድተናል። ሃይማኖት ጥሩነህ ነኝ። ከዝግጅቱ ጋር አብራችሁን ቆዩ። ይማርበት በነበረው የሊሴ ገብረ ማርያም ትምህርት ቤት የሙዚቃ መሳሪያዎችን መጫወት ሲጀምር እንጂ ህልሙ ግን የፊልም ባለሙያ ለመሆን ነበር። የኢትዮጵያን ሪከርድስ አዝማሪ ሴንቴሲስ የሙዚቃ ቡድን መስራች እንደገና ሙሉ፣ በተለይም ወደ ሙዚቃው በማድላትም የኤሌክትሮኒክስ ሙዚቃን በኮምፒውተር በማቀናበር ከሙዚቃ አፍቃሪያን ጋር የተዋወቀውን እንደገና ቀስ በቀስም ከኢትዮጵያ ባህላዊ ሙዚቃ መሳሪያዎች ጋር በማዋሃድ የፈጠረው አዲስ የሙዚቃ ዘውግን ይዞ ብቅ ማለት ችሏል። ሙዚቃችን ኢትዮጵያ ኤሌክትሮኒክ ማለት ፋውንዴሽኑ ባህላዊ ሙዚቃ ነው። ባህላዊ ሙዚቃም አልፎ እኛ የአዲስ አበባ ልጆች ነው እና አዲስ አበባ ባህላዊ ሙዚቃ ቅርብ የሚገኘው የአዝማሪ ሙዚቃ ነው እና ስንሰማ የሚያደግ ነው። ከአዲስ አበባ የትም ስቴጂ መንገድ ላይም ብቴጂ የባህል ቤቱም ብቴጂ የትራዲሽናል ሙዚቃ ያዝማሪ እዛ ፋውንዴሽኑ የኢትዮጵያ ኤሌክትሮኒክ የምንለው ያን በኢንተርኔት ላይ እየለቀቅን የሆኑ ሌብሎች አግኝተውን መልቀቅ ስንጀምር ነው። ሰላም ፌስቲቫል ያ ኮንታክት ያደረግን ሰላም ፌስቲቫል ላይ ኢንስትሩመንቱን ሳምፕል ነበር እኛ የምናደርገው። ከዛ በፊት ሳምፕል ከማድረግ ይልቅ ሙዚቀኞቹን አምጥቼ ለምን አንድ ላይ አንሰራም ብዬ ስን አነጋገርኳቸው ሰላም ፌስቲቫል ሰዎችን ጋሽ ተሾመን። ከዛ በኋላ አዝማሪ ሴንቴሲስ ብለን ሰበሰቡን ማለት ነው። ከጥቂት ዓመታት በፊት በሰላም የሙዚቃ ፌስቲቫል ላይ መሰረቱን የጣለው አዝማሪ ሴንቴሲስ የሙዚቃ ቡድን በተለያዩ የአዲስ አበባ የሙዚቃ መድረኮች ላይ ስራቸውን ሲያቀርቡ ቆይተዋል። ከኢትዮጵያ ውጭም ለመጀመሪያ ጊዜ በሆነው የፈረንሳዊ የሙዚቃ ፌስቲቫል ላይ ከሌሎች ታዋቂ የአፍሪካና የፈረንሳይ ከያንያን በተሳተፉበት ፌስቲቫል ላይ ስራቸውን ለፈረንሳውያኑ ታዳሚያን አቅርበዋል። ይህም ስራቸውን ለማስታወቅ እና ከሌሎች ልም ልምድ ለመውሰድ እንደረዳቸው እንደገና የሚናገረው ቦንሌብል የሚለው ዝግጅት ለምሳሌ እኔ ዜ የመጣወት አንደኛ ብ አዲስ ነገር ማየት፣ አዲስ ኦዲየንስ ማግኘት ስለፈለኩ። ታዳሚውም አብዛኛው ካየሽው ነጭ ፈረንሳዊ ብቻ አይደለም፣ ኤዥያዊ ፈረንሳዊ አይቻል፣ ጥቁር ፈረንሳዮች፣ ኢትዮጵያዊ ፈረንሳዮች አይቻሉ። አይደለም እነሱ ራሳቸው ይሄ ነገር ከነሱ ጋር በደንብ ሬዞኔት ያደረገ ይመስለኛል። ባቀረቡት የመድረክ ስራ በኢትዮጵያ ባህላዊ ሙዚቃ መሳሪያ የተቀነባበረ ስራቸውን ከኤሌክትሮኒክስ ጋር ተቀናብሮ መቅረቡ ብቻ ሳይሆን የታዋቂ ሰዎች ንግግሮችና የሙዚቃ ስራዎችም ተዋህደው መቅረባቸው ለጆሮ አዲስ ይሁኑ እንጂ፣ ተመልካቹ ግን ከሙዚቃው ቃና ጋር በፍጥነት እራሱን በማዋሃድ በስራዎቻቸው ሲዝናኑ ለተመለከተ የሙዚቃን የዓለም ቋንቋነት በእርግጥም ያረጋገጠ ነው ማለት ይቻላል። ዛሬ የሰራ ነው። በፊት ከምንሰራው ትንሽ ይለያል። የዛሬው ምንድን ነው የሚለየው? ብዙ ስፒቾች መክተት ሞክር ያለ ለምሳሌ ጋሽ ኃይሌ ገሪማን ስፒቾች የሆነ ነገር ያለው ልክ በዚህ በሚኖሩበት ዘመን በእኛ ብቻ ሳይሆን በአባቶቻችን ዘመን የተወሰነ የኢትዮጵያ ብቻ ሳይሆን የአፍሪካ የተወሰነ ሴክሽን የፖፑሌሽኑ የዌስተርኑን እውቀት እና ትምህርት አግኝተዋል እና ያንን እውቀትና ትምህርት አግኝተውም ወደፊት ተወሰነ ራምድ አለው እያለ ግን ወደኋላ ነው እየሄደ ያለ እና ጋሽ ኃይሌ ገሪ ማሙጭ ሌላ የፈረንሳይ እንደዚህ ከቱኒዣ ያለ ሆነ ሰውዬ አቅርበ ያለው ካብራል የሚባል ስለ ኑኩርማ ሲያወራ የነበረ ነበር እዛ ጋር ሳጫወታቸው የነበረው ስለ ቅኝ ግዛት እና ስለ አዲሱ ቅኝ ግዛት ኒዮ ኮሎኒያሊዝም ስለሚለው ነገር የተጻፉ ሰዎች በፍሬንች ያወሩ ሰዎችን የተወሰነ መሀል ላይ ስፒች ላይ ከትቼ ሬዞኔት ያደረገ ይመስለኝ እኔ አንድ የፌላኩቲ ሙዚቃ ነበረ ከጉራግኛ በፌላኩቲ በጉራግኛ ነገር አድርገን የሰራነው ከዛ እያሴ የሆነ የሮሚኛ ሪትም ነበረ አብዛኛው ሀገራችን ላይ ቤዝድ የሆነ ሆኖ ግን ኢንስትሩመንቱ የምጠቀመው ወደ ኤሌክትሮኒክ ሄደ ነው የሙዚቃ ቡድኑ የዋሽንት የሙዚቃ መሳሪያ ተጫዋቹ ኤርሚያስ ናደው የዋሽንት አጨዋወት ስልቱና ከሙዚቃው ጋር በመድረኩ ላይ ያሳየ የነበረው እንቅስቃሴ በተመልካቹ ዘንድ አድናቆትን ተችሎት ነበር። እንደ ኤርሚያስ አገላለጽ ሙዚቃን ያለ እንቅስቃሴ መስራት የማይታሰብ ነው ይላል። ያም ከውስጥ ፈንቅሎት የሚወጣ ስሜቱ እንደሆነም ይናገራል። እንቅስቃሴ ስጀመር እኔ ደስተኛ ካልሆንኩኝ ስሌ ደስ ይለኛል መጀመሪያ ነው። የኔ ነው። እዛ ጋር የሚንጸባረቀው የኔ ስሜቴ ነው አልነበረም። እስቴጅ ላይ ሰሆን አላቀው የምሰራው ነገር እኔ ወደዋለሁ። አዲስ አበባ ቤላ ተብሎ በሚጠራው አካባቢ ያደገው ኤርሚያስ ከጣሊያን ኤምባሲ ጀርባ ይገኝ በነበረ ጫካ ከጓደኛው ጋር ዋሽንት መለማመድ እንደጀመረ ይናገራል። በኋላ ላይም ይህንን የዋሽንት ችሎታውን በትምህርት ማዳበር ችሏል። የኪቦርድና የሳክስፎን የሙዚቃ መሳሪያዎችንም መጫወት ችሏል። ሁሌም አዲስ ነገር ለመልመድ እንደሚያስደስተው የ የሚገልጸው ኤርሚያስ በዚህ የሙዚቃ ቡድን አባል መሆኑ ሌላ ክህሎትን እየጨመረለት እንደሆነም ይገልጻል። በሙዚቃ ህግ፣ ኮርዶች የሚባሉና ኮርዶች አዳምጠሽ ነው ምትገቢ፣ ቆጥረሽ ነው ምትገቢው። በጣም ጆሮሽ ብስል መሆን አለበት። አዳምጠሽ ነው ምትገቢ እና ያ ነገር ስላለ በጣም ረድቶኛል። እውነት ለመናገር አጠናለው የማጠናው ቦቴን ለማወቅ ስለሆነ ለእኔ ነገ የተሻለ ክሎት ጨምሮልኛል። እንደዛ ነ አዝማሪ ሴንት ላይ በጣም ደስተኛ ሁኝ ነው ምሰራው። ወደድኩትኝ፣ መንገዱ ማለት ደስ ይላል። አዲስ ነገር ስለሆነ አሁን ዘመን አመጣሽ መልሽ። አሁን አገሩን ትተሽ አገርሽን ትተሽ ሳይሆን የአገርሽ ነገር አሁን እያስተዋወቅን ያለ ነው። እዚህ የመጀመሪያችን የትም ትን በንሄድ የሀገራችንን ባህል ነው እያስተዋውቅናል። እና ይሄ ግን አሁን ያደረግነው ነገር ነገ ከነገ ወዲያ ደግሞ እንደ ልባችን ምንሆንበት ጊዜ ይኖራል። ያንን ስለምናስብ ደስተኛ ነ I on again. <laughs> የከበሮ መሳሪያ ተጫዋቹ ቢልልኝ ደረሰም ወደ ሙዚቃው ዓለም ከገባ አስር አመታትን አስቆጥሯል። ከሰፈር እስከ ህጻናትና ወጣቶች ቲያትር ቤት እንዲሁም በተለያዩ የባህል የሙዚቃ ቡድኖች ጋርም አብሮ ሲሰራ ቆይቷል። ቢልልኝ ጥበብ አዲስ ፈጠራ ሲታከልበት ይበልጥ ያምራል ይላል። ይሄ አዲስ ስሜት ነው። አዲስ ቫይቭም አለው። እንደገና ደግሞ አብረን ስንቀናጅ ሀሳቦች እንዲተላለፉ ይፈልጋል። ጥበብ ሀሳብ እንድታወጣም አዳዲስ ነገሮችን ማስለመድ የሚባለው ነገር በሙሉ ጥበብ አሁን ትራዲሽናሉ ብቻ አገር ውስጥ ብቻ ብናንቀሳቀሰው ትርጉም የለውም። የውጭ ዜጎች ምናምን ይህንን ስሜት ማወቅ አለባቸው። ይህን ስሜት እንዲያውቁ ደግሞ ምን ማድረግ አለብን? መቀናጀት አለብን፣ ከኤሌክትሮኒክስ ነገር ጋር መገናጀት ስንቀናጅ የሚመጣው ስሜት አለ እና ይሄ የኛ ኢትዮጵያዊ ስሜቱ ኢንተርናሽናሊ መታወቅ አለበት እና ይህንን አየው ነው አሁን ከሱ ጋር በሰራናቸው ስቴጆች ምን አየን መሰለች። ኢትዮ አሊያንስ ፍራንሲስ ስንሰራ የውጭ ዜጎች የተወሰኑ ተቀላቅለው ነው የሚመጡት። እንደገና ደግሞ ሾን የሚያቀርቡት ከተለያዩ አገራቸው የሚመጡ ሰዎች አሉ እና እነዛ ሰዎች የእኛን ቴስት በሰሙ ሰዓት እየተለየ ስሜት ነው የሚሰማቸው። የአዝማሪ ሴንቴሲስ የሙዚቃ ቡድን የሙዚቃ መሳሪያ ተጫዋቾችንና የሙዚቃ መሳሪያ አይነቶችን አጠናክሮ በኢትዮጵያ ባሉ ባህላዊ ሙዚቃዎችን ላይ ጥናት በማድረግ በአዲስ የሙዚቃ ስራዎች ለማቅረብም አቅደዋል። የቡድኑ የማሲንቆ መሳሪያ ተጫዋቹ ወንድሜነ ክፍሌ በራሱ ጥረት አብዛኞቹን የሙዚቃ መሳሪያ መጫወት እንደጀመረ የሚገልጸው አበሻ ከተሰኘ ሌላ የሙዚቃ ቡድን ጋር በተጨማሪነትም ይሰራል። በፓሪስ ጉዟቸውም ስራቸው የተሳካ እንደነበረም ይናገራል። የፓሪስ ቆይታችን አሪፍ ነው፣ በጣም ሰው ተቀባይነትን ብሏል። ይኸው ዛሬ እንዳየሽው ደስ ይል ነበር። በጣም ከጠበቅሁት በላይ ነው። ፈረንሳዮች ደግሞ በጣም የኛ ሙዚቃ ይወዳሉ። የስልሳዎቹን የሰባዎቹ ሙዚቃ እንዳለ ሁሉም ቤት አለው። ስሰማ እና በቃ በጣም ገና እንዳያውስዱብ እንደሁም ፈረንሳዮች ብዬ ፈራ። ለመስራት አለብን እኛ በረንብ ማስደሰት አለብን። ብዙ መስራት ስለምጠበቅ ተቀባይም ቅድም እያገኘ ነው። አሁን አሁን የመድረካችን ወደ አራተኛ ሊሆን ነው። ሀያት ሆቴል እንጫወታለን ቅዳሜ ቅዳሜ። እኛም የሚታሰበው ኢትዮጵያ፣ አሜሪካ ዲስ ሲንቲዛይዘር ማለት ማሲንቆኑ ለለማር ዋሽንቱን ብላምን ደብል ደብል አድርገን ለየት ያለ መንገድ ሀርመኒ ለመፍጠር እየሰራን በሂደት እየቀላቀልን ወደፊት ለመስራት አስበናል። ኢትዮጵያን ሪከርድስ አዝማሪ ሲንቴሲስ የሙዚቃ ቡድን አባላት ይዘውት ከመጡት አዲስ ስልትና ቅንብር ተወዳጅነትን ያትርፉ እንጂ ወደ ሙዚቃው ገበያ ለመግባት ፈተናዎች እንዳጋጠሟቸው ይገልጻሉ። በተለይም የመንግሥትና የግል ባለሀብቱ ድጋፍ አናሳ መሆኑ ስራቸውን በስፋት ለማውጣት እንዳስቸግራቸውም ይገልጻሉ። በሌላ በኩልም የባህል ሙዚቃ ምንም ሳይጨምርበት መቀጠል አለበት ከሚሉ ና ከሌላ ዘመናዊ የሙዚቃ ቅንብር ጋር መደባለቅ የለባቸውን የራሳቸውን ይዘትና ስልት ጠብቀው መሄድ አለባቸው የሚሉ አስተያየቶችም ይሰነዘሩባቸዋል። ስለዚሁ መሰሉ አስተያየትም የኢትዮጵያ ሪከርድስ የቡድን መስራች እንደገና ሙሉ በምላሹ እንዲህ ይላል። ትራዲሽን ተጠብቆ መሄድ አለበት ብያ ምናል ከጎን ፓራሌል ሊግም ለምን እያንዳንዱ ትውልድ የራሱ የሚያበረክተው ነገር ያስፈልጋል። በጥበብ ሚሆን በፍልስፍና ሚሆን ይሁን በፖለቲካ ይሁን አላል። በአንድ ህብረተሰብ አኗራርም ዘብ ይሁን እኔ ባህል ሲባል ወይ ትራዲሽን ሲባል የትናንት ወይ ዛሬ ወይ የነገ ነገር ነው ብዬ አላም። እያንዳንዱ ሰው በሚኖርበት ዘመን የሚኖርበት ነገር። አሁን ዘመናዊ ያደረግከው ምናምን የሚባል ነገር አለ። ዘመናዊ ማለት ምን ማለት? አሁን ያለን የዘመናዊነት ትርጉም ራሱ ምንድን? አሁን ያለን ዘመናዊነት ትርጉም ሌላ ሰው አውጥቶ የተቀበልነው። ያ የእኔ ሀገሬ ሰው ማሲንቆ፣ ዋሽንት፣ ድምፃዊ፣ ከበሮ ምናምን ያለው ሙዚቃ እየሰራው ፈረንጁ ደስ ብሎ ምናምን ዲኑ፣ እንደውም ኑ ስራ ተገኝቷል፣ ኑሩ ምናምን የተባለ ትርጉም የለውም ማለት የኔ ሀገሬን ሙዚቃ ሰረቼ ሀገሬ ሰው ካላዳ የሚቀመጠው ጥሩ ባለ ሀብቱ የኛ ሀገር ምንም አይነት ሪስፖንሲቢሊቲ አወስድ ከማውቁ ድረስ ባለ ሀብቱ ደንታ ያለው መንግስትም ጥበብን ይፈራል። ከድሮ ጀምሮ ጥሩ ነገር ካላለሽ፣ ላንችም ጥሩ አይደለም። ባህልና ጥበብ ከትውልድ ወደ ትውልድ ይሻገሩ ዘንድ እኔ ብሎ የሚጠብቀውና የሚያስቀጥለው ትውልድ መፈለጉ ግድ ነው። የኢትዮጵያ ባህላዊ የሙዚቃ መሳሪያዎችን ለታዳጊዎች እና ለወጣቶች በማስተማር የበኩላቸውን አላፊነት እየተወጡ መሆናቸውን የሙዚቃ ቡድኑ አባላት ይገልጻሉ። ትንሽ ልጆች እያፈራ ነው። እሱ እያስተማረ ነው ዋሽንት፣ እኔ ከበሮ ለልጆች እያስተማርክ ነው። ወንዴ ማሲንቆ እያስተማረ ነው። ይቀጥላል ማለት ነው። አንድ ሰው ምንድነው ማድረግ ያለበት? የአቅሙን እያስተላለፈ መሄድ ነው። የሚከተል ይከተላል። የሙዚቃ ቡድኑም በቀጣይ የመጀመሪያቸውን የሙዚቃ አልበም ለማውጣት ማቀዳቸውንም ገልጸዋል። በፈረንሳዊ የሙዚቃ ፌስቲቫል ላይ ከተካፈሉ በኋላም ወደ ጀርመኗ ኮሎኝ ከተማ ለተመሳሳይ የሙዚቃ ዝግጅትም አቅንተዋል። የተከበራችሁ አድማጮቻችን፣ ስለ ኢትዮጵያ ሪከርድስ አዝማሪ ሲንቴሲስ የሙዚቃ ቡድንን ስራዎች የተመለከተው የዛሬው የባህል ዝግጅታችን እዚህ ላይ ተጠናቋል። ከዝግጅቱ ጋር ሃይማኖት ጥሩነህ ነበርኩኝ። መልካም ጊዜ።